ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀጳጳስና የቅዱስ ሲኖዶስ አባል፣ በቅድሚያ እንኳን ለጥምቀት በዓል አደረሳችሁ እንላለን። እንደሚታወቀው በምዕራብ አውስትራሊያ አካባቢ የሚገኙት አብያተ ክርስቲያናት እንዲህ በምስራቁ አውስትራሊያ እንዳሉት አይደለም። የጥምቀት በዓልን ወጥታችሁ እንደምታከብሩ ነው የምናውቀው። እዚህ በምስራቅ በኩል ያለው በኮሮና ምክንያት አብዛኛዎቹ ሜልበርን ተሰባስበው የሚያከብሩት ዘንድሮ አያከብሩም። የእናንተ ሁኔታ ምን ይመስላል? ታከብራላችሁ በዓሉን? በመጀመሪያ በስመ አብ አሁንም ደግሞ የልጌታችን ኢየሱስ ክርስቶስ ስባለ ጥምቀት ተጠምቀ ለማለት ተወልደ እንላለን። ካልተወለደ አይጠመቅምና ጥምቀት በዓልም ትልልቁ በዓላት እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ እነዚህ ከትልቅ በዓላት ነው የሚቆጠሩ እና ትልቅ በዓል ነው ጥምቀትም ልጌታችን ኢየሱስ ክርስቶስ እና ስለ ጋበዛችን መሪያ አመሰግናለሁ። ህዝባችንም ክርስቲያኑም በአውስትራሊያም በዓለም ሁሉ ያለው ኢትዮጵያም ኤርትራም የሁሉም ክርስቲያን እንግዲህ በክርስትና ሃይማኖት ሁሉም አንድ ስለሆነ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት። አሁንም እንኳን አደረሳችሁ እላለው። ጥምቀቱ እንግዲህ የማርቆስ ወንጌል ምዕራፍ አስራ ስድስት ቁጥር አስራ አምስት ላይ አለ። ያን እንግዲህ ጌታችን ኢየሱስ ከትንሣኤው በኋላ ሐዋርያት እንግዲህ በኋላ ወደ ዓለም ሂዱና ለዓለም ለፍጥረት ሁሉ ለሰው ሁሉ ወንጌልን አስተምሮ አዲስ ኪዳን ነው። እንግዲህ ወንጌል የአዲስ ኪዳን ሕግ ነው እና አስተምሮ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ አስተምሯቸዋል። ይህንን ትዕዛዝ ሰጥቷቸዋል እና ጥምቀት የአዲስ ኪዳን ዋነኛው ህግ መሰረት ነው። ልደት ሁሉም ሰው ይወለዳል። ጥምቀት ግን በብሉይ ኪዳን ስላልነበረ አዲስ ኪዳን ህግ ዋነኛው የመጀመሪያ መሰረት ጥምቀት ነው። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ ለተቀበሉት ጌታ ወደ አለም ሲመጣ የእግዚአብሔር ልጅ የመሆንን ስልጣን ሰጥታቸው እንግዲህ የሰው ልጅ እግዚአብሔር ልጅ የሚሆንበት በጥምቀት፣ በእምነት፣ በሃይማኖት አማካኝነት ነው። ይህንን እንግዲህ ጸጋ ያገኘ ነው። ጥምቀቱ በጌታችን በኢየሱስ ክርስቶስ መሰረትነት ነው እና ጌታችን ዛሬ ወደ ዮርዳኖስ ሂዶ በዮሐንስ ህጅ የተጠመቀበት ለራሱ ጥምቀት የሚያስፈልገው ሆኖ አይደለም፣ ወይም ደግሞ ከዚያ የሚያገኘው ጸጋ የለውም። ሥርዓት ነው የመሰረተ እና ይህንን ጌታ ልጅነት የሚፈልግ አይደለምና ህግ ግን ስርዓት ግን ለእኛ ነው። መስረት ዮርዳኖስ ጋር ሄደው ዮሐንስ ጋር ሂደው ተጠመቀ። ዮሐንስ ከአንተ እኔ ልጠመቅ ይገባኝ ነው እንጂ እንዴት ትነ ወደ እኔ መጠ ትጠመቃለህ ብሎታል። ሌላ ግን ያጠምቃቸው ነበረ። እሱ ግን አምላክነቱ ስላወቀ ስለተረዳ አይገባኝም ብሎት ነበረ። እንጀታችን የስክፍ ግን ስርዓቱ የአዲስ ኪዳን እንግዲህ ማንም ሰው ሁሉ የሚድንበት ስለሆነ እንደገናም ደግሞ ዓለም በሁለት ተከፍለ ነበረ እና በህገ ኦሪት የነበሩት እስራኤል በግዝረት ያም ነበር። ሌላው አህዛብ ብለው የሚጠሩት ደግሞ ያልተገዘሩ ናቸው፣ በአምልኮ ጣዖት የሚኖሩ ናቸው። እና ይህንን ነው እንግዲህ በጥምቀት አንድ ያደረገው ጌታችን ኢየሱስ ክርስቶስ። በገላትያ ላይ ሐዋርያው ቅዱስ ጳውሎስ የተናገረው ምዕራፍ ሶስት ቁጥር ሃያ ስድስት ላይ ያለው ገላቲያ እናንተ ሁላችሁ በእግዚአብሔር እና በኢየሱስ ክርስቶስ በማመን አንድ ናችሁ። አል አይሁዳዊ ዋል አረማዊ ይላል። አይሁዳዊ በግዝረት የሚያምነው ነው። አረማዊ የሚለው ደግሞ ያልተገዘረው ዝም ብሎ በጣት ይናሉ። እነዚህ ሁሉ በኢየሱስ ክርስቶስ አንድ ናቸው፣ በጥምቀት አንድ ናቸው። አገልጋይ፣ ጌታ በሃይማኖት በኩል ሁሉ እኩል ነው። ባለስልጣን ነው፣ ይህ ታዛዥ ነው፣ የአገልጋይ ነው አይባሉ። ወንድም ሴትም፣ የጾታ ልዩነትም የለም በሃይማኖት በኩል እና ጥምቀት እንግዲህ ሁሉም አንድ ያደረገ እንደገና የዘላለም መንግስት ሰማያትን የሚያወርስ የእግዚአብሔር ልጅነት በጸጋ ያገኘነበት ከአዲስ ኪዳን የመሰረተ ጌታችን የክርስቶስ ጥምቀት ትልቁ የዳነበት የሰው ልጅ የዳነበት አዲስ ሕይወት ያገኘበት ነው። እንግዲህ እና ጥምቀቱ በሁሉም ያልነበረ በብሉይ ኪዳን ያልነበረ አዲስ ሕግ ነው። እንግዲህ እና ይህን በዓል በየአመቱ ሕዝባችን ያከብረዋል። ጥምቀት ግን አንዲት ናት፣ አይደገምም። ጥምቀት ከዛ ስጋውና ደሙ ከተጠመቀ ደግሞ መቀበል ስላለበት ስጋ ደግሞ ነው ትልቁ የሰጠነ የድህነት ስርዓት። እነዚህ ናቸው ዋናዋቸው። እንደሚታወቀው በዚህ አሁን ያለንበት የኮሮና ቫይረስ ያለበት ወቅት ነው፤ እና በተለይ ደግሞ በአውስትራሊያ በተለያዩ ከተሞች አብያተ ክርስቲያኖች ሙሉ ለሙሉ አገልግሎት የሚሰጡበት ወቅት አይደለም። በምስራቅ አውስትራሊያ አካባቢ ያሉ አብያተ ክርስቲያናትና ምእመናን የጥምቀትን በዓል ዘንድሮ በየቤተክርስቲያናቸው ነው የሚያከብሩት፣ በውጭ ወጥተው አያከብሩም። በምዕራብ አውስትራሊያ በእናንተ አካባቢ ያለውስ ምን ይመስላል? ጥምቀተ ባህር ሄዶ የሚያከብርበት ሁኔታ አለ? በዚህ በበሽታው ምክንያት የተቋረጠ አገልግሎት የለም። እውነት ለመናገር እግዚአብሔር ይመስገን፣ በእውነት የተለየ ነው ማለት ሲገልጹ ህዝቡ ለእኛ የተለየ እግዚአብሔር አድርጎልናል፣ ልጆቻችን እንደ ልብ እንድንስማቸው፣ ስጋ ደግሞ እንድናቀብላቸው፣ ነገና እዚሁ ቤተክርስቲያን ሁሉም ህዝብ ተገኝቶ መሰለት ቅዳሴው እንዲከታተል፣ ይህ ሁሉ የተለየ ተደርጎልን ነው። በሌላ አለም የሌለ በአጠገባችንም ያለው እንግዲህ አሁን ያልሽው ሜልበር ላይ ላይ ሁሉ ቢወሉ ለሌሎች ሁሉ ያላገኙትን የተለየ አግኝተናል እያለ ሲያመሰግኑ ነው። ምዘማ እንግዲህ ጥምቀቱንም ትወጣላችሁ፣ ውጭ ታከብራላችሁ። በጣም ከተባ ጥምቀቱ እንወጣለን። ዳንያል ያዘጋጀው ተረኛው እና እንወጣለን። ምናልባት አንዳንዶች እንዲሁም በሽታው አልጎዳም፣ ምንም ፖለቲካው ነው። ትንሽ አቸብረ ያለት ያው ሰውም ትንሽ አንዳንድ ጊዜ አንዳንድ የሚጠይቁን በዚህ በዚህ ነው እንጂ በሽታው e si diverme scaduto però መቼ ነው የምታከብሩት? የምዕራብ አውስትራሊያ ምዕመናን መቼ ነው የሚያከብሩት? የትስ ነው የሚያከብሩት? ምናልባት አሁን እነዚህ መድኃኔዓለም እንደገለጹልን እኔም እንትና እነሱ ጋር ባለፈው ተነጋግረን የነበረው ማክሰኞ በዕለት ነው የተባለው ገብርኤል ላይ ማውጀዋል። አሁን መድኃኔዓለም ደግሞ በቀደም ጊ የነበረ ያለፈው እሑድ አካባቢ እዛም እነሱም ኮሚቴው ተመርቶ እንትን እያዘጋጀን ያለና በዕለት ነው እነሱ ያሉት። ምናልባት እንግዲህ አንድ ሁለት ያህል ቤተ ክርስቲያን መሰጃ ወደዛ ሰው እንግዲህ ሰራተኛ ምናምን አይደለ እና በዚያን ዕለት ማይመከነ የሚሉ አሉ። እነዚህ አሁን አሁን ያለሁበት በትግራይ ማለት አሳልፈው ሊያደርጉት ነው መሰለኝ እንጂ ሌላው መዛን ያለም ይዞ ላማ ገብርኤል፣ ላማኒኤል እነዚህ ሌሎችም እንግዲህ ኤርትራም አሉ። ኤርትራ ኦርቶዶክስም ቅዱስ ሚካኤል ነሱ ነሱ ግን አክሰኝ እናከብራለን ብለዋል። መልካም የጥምቀት በዓል ይሁንላችሁ። ከኤስቢኤስ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል መልእክታችን ነው። ብፁ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስ ቤተክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስና የቅዱስ ሲኖዶስ አባል የጥምቀት በዓልን ምክንያት በማድረግ መልእክቶትን ስላስተላለፉ እናመሰግናለን። እግዚአብሔር ይስጥልኝ። እናንተ ሚዲያዎች በሆነት እያስተናገዳችን ነው። እግዚአብሔር ይባርክልን። እድሜ ይስጥልኝ። አሜን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።